ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 20 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታዬ ነን። የኢትዮጵያ ዲሞክራሲያውያን ፓርቲ የምርጫ መወዳደሪያ ማኒፌስቶውን ይፋ አደረገ። ሁኔታው እየተገመገመ በተለይ የዚህ የህሊና እስረኞች የምንላቸው ያለምንም ቅድመ ሁኔታ መፈታት እንዳለባቸው የሚያምን ነው። ዶክተር ጫኔ ከበደ የኢትዮጵያ ዲሞክራሲያውያን ፓርቲ ኢዴፓ ሊቀመንበር ናቸው። በአብይ ርዕስ ዘገባለን። ከምሽቱ ዜናችን ደግሞ ዋና ዋናዎቹን ቆንጅት፣ የናይጄሪያው ፕሬዝደንት ጉድለክ ጆናታን ቀደም ብሎ ይፋ ባልተደረገ ጉዞ የቦኮ ሀራም አመፅ አምባ የሆነውን የሀገሪቱን ሰሜን ምስራቅ ክፍለ ግዛት መጎብኘታቸው ተሰምቷል። ለአምስት ዓመታት ያህል በሶማሊያ የባህር ላይ ዘራፊዎች ታግተው የኖሩ ታይላንዳውያን አሳ አጥማጆች መለቀቃቸው ተሰማ የሚሉትና ሌሎችም አሉን። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ። የናይጄሪያው ፕሬዚደንት ጉድለክ ጀናታን ቀደም ብሎ ይፋ ባልተደረገ ጉዞ የቦኮ ሀራም አመጽ አምባ የሆነውን የሀገሪቱን ሰሜን ምስራቅ ክፍለ ግዛት በትናንትናው እለት ጎበኙ። ፕሬዚደንቱ ጦር ሰራዊቱ በቅርቡ ከሽምቅ ተዋጊዎች አስለቅቆ በተቆጣጠራቸው ባጋና ሙቢ በሚባሉት ከተሞች ወታደሮችን አነጋግረዋል። ሌሎቹንም ከቦኮ ሀራም የተነጠቁ አካባቢዎች በአውሮፕላን ተዘዋውሮ መመልከታቸውንና በቦርኖ ክፍለ ሀገር ዋና ከተማ ማይዱጉሪ ከአገረ ገዡ ጋር መወያየታቸው ታውቋል። ሚስተር ጆናታን አቡጃ እንደ ተመለሱ ለጋዜጠኞች በሰጡት ቃል የቦኮ ሀራምን አመጽ ለማስወገድ ዘመቻው ጠንክሮ ተጀምረዋል፣ በቅርቡ ይወድማሉ ማለታቸው ተጠቅሷል። ዳሩ ግን የክልሉ ሁከት ቀጥሏል። ትናንቱኑ በቦርኖ ከተማ ቢዩ አንድ አጥፍቶ ጠፊ ቢያንስ 19 ሰዎችን ቦምብ አፈንድቶ ገድሏል። በዚያው አካባቢ ሌላ አጥፍቶ ጠፊ ቦምብ ሊያፈነዳ ሲሞክር ሳያፈነዳው መገደሉ ተሰምቷል። አንዳንድ ዘገባዎች ሰውየውን በአካባቢው የነበሩ ሰዎች ደብድበው ገደሉት ሲሉ፣ ሌሎች ደግሞ በጸጥታ ኃይሎች ጥይት ተመቶ ነው የተገደለው ይላሉ። ለአምስት ዓመታት ያህል በሶማሊያ የባህር ዘራፊዎች ታግተው የቆዩት አራት የታይላንድ አሳ አጥማጆች ተለቀቁ። የታጋቾቹን መለቀቅ በሶማሊያ የተባበሩት መንግስታት ድርጅት ልዩ ተወካይ ኒኮላስ ኬይ ዛሬ አረጋግጠዋል። አራቱ ታይላንዳውያን በሶማሊያ የባህር ዘራፊዎች ከታገቱት ሁሉ ለረጅም ጊዜ ተይዘው የቆዩ መሆናቸው ታውቋል። የተባበሩት መንግስታት ድርጅት እንዳስታወቀው በባህር ዘራፊዎች እጅ አሁንም 26 ታጋቾች ያሉ ሲሆን ሁሉም በመጋቢት ሁለት አስራ አስራ ሁለት የተያዙ የኦማን መርከብ ሰራተኞች ናቸው። አራቱ ታይላንዳውያን ከትናንት በስቲያ ረቡዕ ተለቀው ለሶማሊያ ጋልሙዱግ ክፍለ ሀገር ባለስልጣናት መሰጠታቸውን የመንግስታቱ ድርጅት ገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እስላማዊ መንግስት ብሎ ራሱን የሚጠራው ጽንፈኛ ቡድን ተጨማሪ ግዛቶችን ካልተቆጣጠረ በስተቀር የገቢ ምንጩ ይመነምንበታል ሲል የአሸባሪ ቡድኖችን የገቢ ምንጭ የሚያጠና አንድ የፈረንሳይ ድርጅት ያወጣው አዲስ ጥናት አስታወቀ። ፋይናንሻል አክሽን ታስክ ፎርስ የተባለው ድርጅት ባወጣው ሪፖርት አያይዞ ኢራቅና ሶሪያ ውስጥ ስፋት ያለው ግዛት የሚቆጣጠረው ቡድን አሁን የሚያገኘውን ገቢ ለማቋረጥ የበለጠ ስራ መሰራት አለበት ሲልም አስጠንቅቋል። የሱኒ እስላማዊው አክራሪ ቡድን በአሁኑ ጊዜ አብዛኛውን ገቢውን የሚያገኘው በሚንቀሳቀስባቸው አካባቢዎች የወንጀል ተግባር በመፈጸምና ሰዎችን እያስፈራሩ ገንዘብ በመቀበል መሆኑ ተገልጿል። ይህ በራሱ ለዓለም አቀፉ ማህበረሰብ ልዩ ፈተና የሚደቅን ነው ያለው አጥኒው ድርጅት በሪፖርቱ በዚያው ልክ ጽንፈኛው ቡድን አማራጭ የገቢ ምንጭ ካላገኘ ወይም ተጨማሪ ግዛቶችን ካልተቆጣጠረ ገቢው እያቆለቆለ መሄዱ አይቀርም ብሏል። ጽንፈኛው ቡድን ጭካኔ የተመላባቸውን ጥቃቶቹን የሚያካሄድበትን ገንዘብ የሚያገኘው የነዳጅ ማውጫ ጣቢያዎችን በመቆጣጠር የባንክ ዘረፋ በማካሄድ ገበሬዎችን አስፈራርቶ ገንዘብ በመንጠቅ ሰዎችን እያገተ ማስለቀቂያ በመጠየቅና ከውጪ ዜጎች የገንዘብ እርዳታ እንዲደረግለት በመቀስቀስ መሆኑ ተመልክቷል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ጂሃዳዊነትን በምንችለው መንገድ ሁሉ እንታገላለን ሲሉ ዛቱ። ጂሃዲ ጆን በሚል ስም ሲጠራ የቆየውን እስላማዊ መንግሥት ነኝ የሚለው ቡድን አባል የሆነ ጨካኝና ጽንፈኛ ማንነት ለማረጋገጥም ሆነ ለማስተባበል ግን ፈቃደኛ ሳይሆኑ ቀርተዋል። ሚስተር ካምረን ይህን አስተያየት የሰጡት በርካታ ቪዲዮዎች የታጋቾችን አንገት ሲቀላና፣ በእንግሊዞች የእንግሊዝኛ አነጋገር ፈሊጥ ሲነጋገር የሚሰማው ጽንፈኛው ኩዌት ተወልዶ ለንደን የተማረው ሞሐመድ ኤምዋዚ ነው በማለት በበርካታ የዜና አውታሮች መዘገቡን ተከትሎ ነው። በማናቸውም የዓለም አካባቢ የእንግሊዝ ዜጎች ላይ የጭካኔ ጥቃት የሚያደርሱትን አግኝተን ለማጥፋት የሚያስፈልገውን እርምጃ ሁሉ እንወስዳለን ሲሉ ጠቅላይ ሚኒስትር ካምሮን ዝተዋል። በሌላ በኩል ትናንት የዩናይትድ ስቴትስ የደህንነት ባለስልጣናት በበርካታ ቪዲዮዎች ላይ የታጋቾች አንገት ሲታረድ የሚታየው ኤምዋዚ ነው የታጋቾችን አንገት ሲያርድ የሚታየው ኤምዋዚ ነው ሲሉ አረጋግጠዋል። አንድ ከፍተኛ የእንግሊዝ የደህንነት ባለሥልጣን ለኒውዮርክ ታይምስ በሰጡት ቃል ለንደን በደህንነት ምክንያት ይፋ ከማድረግ ተቆጥባ ነው እንጂ የኤምዋዚን ማንነት ከጥቂት ጊዜ በፊት ታውቅ ነበር ማለታቸው ተጠቅሷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዓለም አቀፍ እውቅና የተሰጠው ቶብሩክ ከተማ የሰፈረው የሊቢያ መንግስት ካቢኔ ኃላፊ አብደላ አልቲኒ እስላማዊ መንግስት ነኝ ለሚለው ቡድን የሚገቡ የጦር መሳሪያዎችን ለማቆም አለም አቀፍ ማህበረሰብ ሊቢያ ጠረፍ ላይ የባህር ኃይል እንዲመድብ መንግስታቸው ጥሪ ማቅረቡን አስታውቀዋል። ኤድዋርድ ኢራኒየን ከካይሮ የላከው ዘገባ አለ፣ አዳነች ፍስሀ ታቀርበዋለች። ተጠባባቂ ጠቅላይ ሚኒስትር አልቴኒ ዛሬ ስለ ጸጥታና ኢኮኖሚ ጉዳይ ለመወያየት ግብጽ በሄዱበት ወቅት ካይሮ ሆነው ለግብጽ ባለስልጣኖችና ለጋዜጠኞች ነው የተናገሩት። የሊቢያ ሄራልድ በገለጸው መሰረት ከሩሲያ መንግስት መሳሪያ ለመግዛት ስለሚቻልበት ጉዳይ ለመነጋገር ወደ ሞስኮ ሲያመሩ እግረ መንገዳቸውን ነው ግብጽ ጎራ ያሉት። አለም አቀፍ ማህበረሰብ ወደ ሊቢያ በድብቅ የሚገቡ መሳሪያዎችን ለመቆጣጠርና ለመከላከል ገለልተኛ የሆነ የባህር ኃይል እንዲመድብ መንግስታቸው ጥሪ ማድረጉን ለጋዜጠኞች ተናግረዋል። ሊቢያ ህገ ወጥ የሆነ ፍልሰትንና በድብቅ መሳሪያ ማስገባትን ለመከላከል በተለይም የአውሮፓ ህብረት ታዛቢ የባህር ኃይል እንዲመድብ ስትጠይቅ እንደቆየች ነው ተጠባባቂው ጠቅላይ ሚኒስትር የተናገሩት። አንድ ሸልኮ የወጣ ከሊቢያ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት የቀረበ ዘገባ ሊቢያ በድብቅ የሚገቡትን የጦር መሳሪያዎች ለመከላከል የሚችልበት ብቃት እንደሌላት ይገልጻል። ሊቢያ ውስጥ በአሁኑ ወቅት ቶብሩክ ያለውን መንግስት የሚቀናቀን ምክር ቤት ትሪፖሊ ውስጥ ይገኛል። በርካታ ሌሎች ሚሊሻዎች ደግሞ የተቀሩትን የሀገሪቱ ክፍሎችን ይቆጣጠራሉ። የሊቢያው ተጠባባቂ ጠቅላይ ሚኒስትር ከአልአረቢያ ጋር ባደረጉት ቃለ ምልልስ እስላማዊ አማጽያን ባልተመዘገቡ ጀልባዎች ሊቢያ እየገቡ ነው ብለዋል። የግብፅ ወታደራዊ ኃይል ቱርክ ቤንጋዚና ሚስራታ ላሉት እስላማዊ አማጽያን መሳሪያ ትልካለች ሲል ከሷል። ቱርክ ግን ታስተባብላለች። የቀድሞዋ የሊቢያ ቅኝ ገዢ ጣሊያ በሊቢያ ያለውን ሁኔታ ለማረጋጋት ወታደራዊ ኃይል ለመላክ ማሰቧ ተጠቅሶ ነበር። ጠቅላይ ሚኒስትሩ ግን መንግስታቸው የውጭ ወታደራዊ ኃይል እንደማይፈልግ ግልጽ አድርገዋል። የዩናይትድ ስቴትስና የኪዩባ ዲፕሎማቶች ለሃምሳ ዓመታት ገደማ ተቋርጦ የቆየውን ዲፕሎማሲያዊ ግንኙነት ለመቀጠል ስለሚቻልበት መንገድ ሊመረምሩ ዛሬ ስብሰባ ጀምረዋል። ንግግሩ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኪውባ ላይ ተደንግገው የቆዩት የንግድ ማዕቀቦች እንዲሰረዙ ያቀረቡት እቅድ አካል መሆኑ ተነግሯል። አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን በሰጡት ቃል የዛሬው ስብሰባ የሚያተኩረው ዋሽንግተንና ሀቫና ላይ በአፋጣኝ ኤምባሲዎች መክፈት ላይ የሚቻልበት ጉዳይ ላይ ብቻ እንደሚሆን አስታውቀዋል። በዚህ ረገድ የሚኖረው እርምጃ በከፊል የሚመረኮዘው ኪውባውያኑ ወደ ውይይት ጠረጴዛው በሚያመጡት ሀሳብ ላይ ይሆናል ብለዋል። ባለስልጣኑ ከአሁን ቀደም ኪውባ የኤምበሲ መከፈቱን ጉዳይ ዩናይትድ ስቴትስ ከሽብርተኝነት ደጋፊ መንግስትነት መዝገቧ ታወጣኛለች ወይ ከሚለው ጋር አያይዛ እንደምትመለከተው ማስታወቋ አይዘነጋም። የስቴት ዲፓርትመንቱ ባለስልጣን በበኩላቸው እኛ ሁለቱን ጉዳዮች አያይዘን አንመለከትም፣ የሽብርተኝነት መዝገቡ ራሱን የቻለና በተለይ በሂደት እየታየ ያለ ጉዳይ ነው ብለዋል። በመጨረሻም የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ በሩሲያ የሚታገዙት አማጽያን ተኩስ አቁሙን መጣሳቸውን በመቀጠላቸው ጦር ኃይላችን ከባድ መሳሪያዎቹን ወደ ግንባሩ ለማስጠጋት ዝግጁ ነው ሲሉ መናገራቸው ተሰምቷል። አድማጮች ዜናው በዚሁ ያበቃል። ቮይስ ኦፍ አሜሪካ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ኸርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ የካቲት 20 2007 ዓ ም ምሽት ፕሮግራም ነው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የምሽቱ አብይ ርዕስ ዘገባ ይደመጣል። የፊታችን ግንቦት ውስጥ በሚካሄደው ምርጫ የሕዝቡን ይሁንታ ካገኘ የፖለቲካ እስረኞችን በሙሉ እንደሚፈታ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ አስታወቀ። የ2007 የምርጫ መወዳደሪያ ማኒፌስቶን ይፋ ያደረገው ኢዴፓ የትምህርት ስርዓቱ በአገር አቀፍ ደረጃ ወጥ አሰራር እንዲኖረው እንደሚያደርግም ጠቅሷል። ፍጹም ክልላዊ ሂደታችን እየከለለን ነው ያሉት የፓርቲው ሊቀመንበር ዶክተር ጫኔ ከበደ በበርካታ ክልሎች እየተፈጠሩ ያሉት ወጣቶች የሀገሪቱን የስራ ቋንቋ እንኳ መናገር የማይችሉ ናቸው ብለዋል። እስክንድር ፍሬው ተጨማሪ ዘገባ ይዟል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ይፋ ያደረገው የምርጫ ማኒፌስቶ ከገዢው ፓርቲ ኢህአዴግና ከሌሎችም የፖለቲካ ድርጅቶች የሚለይባቸው ነጥቦች የተዘረዘሩበት ነው። ፓርቲው በዚሁ ማኒፌስቶ በግንቦቱ ምርጫ ቢያሸንፍ ምን ሊሰራ እንዳሰበ በዝርዝር አስቀምጧል። ከፖለቲካ አንጻር የዜጎች ሰብአዊና ዲሞክራሲያዊ መብቶች ሙሉ በሙሉ እንዲከበሩ እንደሚያደርግ አመልክቷል። መገናኛ ብዙኃን ከፖለቲካ ድርጅቶች ተጽዕኖ ነጻ እንደሚሆኑ ፓርቲዎች፣ የሙያ ማህበራትና የበጎ አድራጎት ድርጅቶችም በነጻነት የሚ የሚንቀሳቀሱበት ሁኔታ እንደሚመቻች ገልጿል። ከፖለቲካ ጋር በተያያዘ የታሰሩ ዜጎችም ሙሉ ምሕረት እንደሚያገኙ ጠቁሟል። የኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ይህ ምን ማለት እንደሆነ ለቪኦኤ አብራርተዋል። ሁኔታው እየተገመገመ በተለይ የዚህ የሕሊና እስረኞች የምንላቸው ያለምንም ቅድመ ሁኔታ መፈታት እንዳለባቸው የሚያምን ነው። ከዛም ባሻገር ደግሞ በጣም ቀላልና አነስተኛ የተባሉ የማረሚያ ቤት እስረኞች የሚታረሙበትን ሂደት አሁን ባለው ሂደት ሳይሆን በተሻለና የግንዛቤ ማስጨበጫ ስራ እየተሰጣቸው ወደ ወገናቸው ተቀላቅለው ሰላማዊ ነዋሪዎች የሚሆኑበትን መድረክ ከተፈጠረ ምናልባት ፖለቲካውን የማረጋጋት ስራ ሊሰራ ይችላል ብለን እናስባለን። ከዚህ ውጭ እዚህ ላይ እንቆይና አሁን የጠቀሱት ነጥብ ላይ ለምሳሌ የሕሊና እስረኞች ብለዋል። የፖለቲካ እስረኞችም እንደማለት ነው። መንግስት የፖለቲካ እስረኞች የሉም፣ በሀገሪቱ ውስጥ አንድም የፖለቲካ እስረኛ የለም ነው የሚለው የኢትዮጵያ መንግስትና። በዚህ ከገዢው ፓርቲ ጋር ትለያላችሁ፣ በዚህ አቋማችሁ ማለት ነው? በጣም እንለያለን። ይሄ በገዢው ፓርቲ አንድም የለም የሚለው አይነት አካሄድ ይሄ ከእውነት የራቀ ነው የሚሆነው። እኛ በበኩላችን እንደ ፖለቲካ መሪ የምናጠናው ሂደት ይኖራል። አጠቃላይ የፖለቲካውን እንቅስቃሴ እናጠናለን፣ እንተነተናለን። ከዚህ አንጻር ሲታይ የፖለቲከኛ እስረኛ የለም ለማለት በእኛ በኩል አንደፍርም። ስለዚህ ፖለቲከኛ እስረኞች በሚገባ በዚች ሀገር ላይ አሉ። በተለይ በዚህ በህገ መንግስታዊ መብት ብለን በምንለው የመጻፍ የመናገር የሚነገር ሀሳብን በነጻነት የመግለጽ ተፈጥሯዊ መብቶች በአብዛኛው ተገድበው ያየንበት ሂደት አለ። ስለዚህ ከዚህ አንጻር መንግስት ማድረግ የሚገባውን ነገር ያላደረገና በቀጥታ ወደ ወንጀል ክስ እየመራ ወንጀለኛ አድርጎ ያሰራቸው በርካታ ኢትዮጵያውያን አሉ። ስለዚህ ከዚህ አንጻር ስናየው በእኛ በኩል የህሊና እስረኞች ናቸው ብለን ነው የምናስበው። ፓርቲያቸው ለስልጣን ቢበቃ ህገ መንግስታዊ ማሻሻያዎችን እንደሚያደርግም ዶክተር ጫኔ አስረድተዋል። በዚህ መሰረት አሁን ያለውን የክልሎች አወቃቀር በማሻሻል በህዝብ ብዛታቸው ተመጣጣኝነት ያላቸው ክፍለ ሀገራት እንደሚፈጥር ነው የተናገሩት። እንዳሁኑ ቋንቋን ብቻ ሳይሆን ሌሎች ነጥቦችንም ከግምት ያስገባ አከላለል እንደሚከተሉ ማስረድተዋል። ሙሉ በሙሉ በቋንቋ ላይ ብቻ ያተኮረ ክልል ሊኖረን ይችላል። ከዛ ውጭ ደግሞ ከቋንቋን ባሻገር ደግሞ መልካም አስተዳደር አመችነትንና የሀገሪቱ የመልክዓ ምድር አቀማመጥ፣ የህዝቡ አሰፋፈር ወደዚህኛው ይሻለኛል ብሎ ካለ ደግሞ አይገደብም። ስለዚህ ያኛው በሚፈልገው አይነት አከላለል በዞን ሳይሆን በክፍለ ሀገር ደረጃ ነው የምንለው እኛ። በክፍለ ሀገር ደረጃ እንደገና የሚዋቀርበት ሂደት ይኖራል። ይሄም በክልል ሳይሆን በክፍለ ሀገር ደረጃ ይሆናል። ስለዚህ በክፍለ ሀገር ደረጃ ከሆነ ሀገሪቱ ራሱን የቻለ የክፍለ ሀገር አቀማመጥና ስትራክቸር ነው ሊኖረው የሚችል ብለን ነው የምናስበው። ኢዴፓ ለስልጣን ቢበቃ አሁን ያለውን የትምህርት ስርዓት እንደሚያሻሽልም በማኒፌስቶ አመልክቷል። በአፍ መፍቻ ቋንቋ የመማር መብት እንደተጠበቀ ሆኖ የትምህርት ስርዓቱ በአገር አቀፍ ደረጃ ወ ወጣት አሰራር እንዲኖረው ይደረጋል ነው ያለው። ተማሪዎች ከአፍ መፍቻ ቋንቋቸው በተጨማሪ የፌዴራል መንግስቱ የስራ ቋንቋ የሆነውን አማርኛ እንዲያውቁ ይበረታታሉ ሲሉም ዶክተር ጫኔ ተናግረዋል። አሁን ያለው የትምህርት ስርዓት ግን በተለያዩ ክልሎች ያሉ ወጣቶች የአፍ መፍቻ ቋንቋቸውን ብቻ እንዲያውቁ የሚደረግበት ነው ባይ ናቸው። በፊት አማርኛ የተማሩት ናቸው፣ አማርኛ እየተናገሩና ከሌላው ህብረተሰብ ጋር መግባባት እየቻሉ ያሉት። የአማርኛ ፊደላትን ማንበብ የማይችል ወጣቶች ናቸው ያሉት አሁን እየተፈጠሩ ያሉት። ይሄ ደግሞ ለዚህች ሀገር አንድነት ብሔራዊ መግባባት ትልቅ ችግር እንቅፋት ይሆናል ብለን ነው የምናስበው። ለኢኮኖሚ መድገት ትልቅ እንቅፋት ነው ሊሆን የሚችለው። ስለዚህ አንድ ብሔራዊ የሆነ መግባቢያ ቋንቋ ግን በስርዓተ ትምህርት ውስጥ ተካቶ ማንኛውም ወጣት ያንን ቋንቋ አውቆት አንደኛው ብሔረሰብ ከሌላኛው ብሔረሰብ ጋር ሊግባባ የሚችልበትን እድሉን መፈጠር መቻል አለበት። አሁን ግን ከዛ ውጭ ነው እየሆነ ያለው። ኢዴፓ በዚሁ የምርጫ ማኒፌስቶ በሌሎች ልዩ ልዩ ጉዳዮችም ላይ አቋሙን ግልጽ አድርጓል። የመንግስት ሰራተኞች ዝቅተኛ ደመወዝ አንድ ሺ ብር የጡረተኞች ደግሞ ሰባት መቶ ብር እንዲሆን እንደሚያደርግ አስፍሯል። አብዛኛው ህዝብ የሚጠቀምባቸውን የምግብ አይነቶች ከተጨማሪ ሴት ታክስ ማለትም ቫት ነፃ እንደሚያደርግም ጠቁሟል። ዜግነታቸውን ለቀየሩ ትውልደ ኢትዮጵያውያን የጥምር ዜግነትን የሚፈቅድ ህግ እንዲኖር እንደሚያደርግም ቃል ገብቷል። ከፓርቲው ፕሬዝዳንት ዶክተር ጫኔ ከበደ ጋር ያደረግኩትን ሰፋ ያለ ቃለ ምልልስ በሌላ ዝግጅት ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምሽቱን አብይ ርዕስ ነበር ያደመጣችሁት። አሁን የትንታኔው መጽሔት ይቀጥላል። በማዕከላዊ አፍሪካ የሚገኙ ሀገሮች የመገናኛ አገልግሎት ሚኒስትሮች ከአክራሪው ቡድን ቦኮ ሃራም ዌብሳይቶች ላይ የሚወጡ የቅስቀሳ ቪዲዮችን የሚያሰራጭባቸውን ገጾች ለመዝጋት እየሰሩ መሆናቸውን አስታውቀዋል። በካሜሩን ዋና ከተማ ያውንዴ የዌብሳይት ችግርን በመከላከል ጉዳይ ላይ ለመነጋገር የተሰባሰቡትን ሚኒስትሮች ጉባኤ ተከታተለው ሞኪ ኤድዊን ኬንት ዚካ ተከታዩን ዘግቧል። ሄኖክ ሰማ ጊዜሪ ያቀርበዋል። በናይጄሪያ መሰረቱን አድርጎ ምዕራብ አፍሪካን በማሸበር ላይ ያለው የእስልምና አክራሪ ቡድን ቦኮ ሃራም በድረገጾችና በማኅበራዊ የመገናኛ ብዙሃን የሚያሰራጫቸው ቅስቀሳዎች አባላቱን እያበራከቱለት እንደሆነ የካሜሩን መርማሪዎች ይገልጻሉ። አሊ ዦን ቤሬ ዋካ የካሜሮን መንግስት የዲጂታል ጥናት አዋቂ ናቸው። ቦኮ ሐራም በመሪው አቡበከር ሸካው ንግግሮች፣ ወታደሮች ታጥቀው ሲዘምቱ የሚያሳዩ ቪዲዮዎችን በድረ ገጾች በመልቀቅ ታጣቂዎችን ይመለምላል ይላሉ። ቤሬ ዋካ ሰዎችን በይፋ እያረዱ ህዝቡን ማሸበር ነው አላማቸው እንዲህ ያሉ የግፍና የጭካኔ ተግባሮችን ለመፈጸም ዝግጁ መሆናቸውን ለማሳየት ነው የሚፈልጉት። ማንም ሰው ባስተሳሰባቸው ካልተስማማ የሚደርስበት የአረመኔ ግድያ እንደሆነ በማስፈራሪያነት ይጠቀሙበታል። ለዚህ ነው የድረ ገጽና የማህበረሰብ የመገናኛ ብዙሃን ገጾቻቸውን በመዝጋት ማህበረሰባችንን ከሽብር መጠበቅ የሚገባን። የናይጄሪያ የመገናኛና ቴክኖሎጂ ሚኒስትሩን ወክለው የተናገሩት ታንኮ አቡበከር መንግስታቸው ቦኮ ሀራም አንድ ቪዲዮ ሲለቅ እንዴት ለማግኘትና ለማስቆም እንደሚቻል ችሎታ እየገነባ መሆኑን ገልጸዋል። በቪዲዮ ድረገጽ ላይ ሲለቁ በፍጥነት የምናውቅበት አቅም ገንብተናል ነው የሚሉት። ስሪ ላንካም በተመሳሳይ ልምድ ነበራት። በቀጥታ ከጉግል ጋር በመተባበር ቪዲዮ ከየት ስፍራ እንደ መነጨ ለመረዳት ችላለች። እኛም ይህንም ማድረግ ይገባናል ነው የሚሉት። ስለዚህ ከስሪላንካ ትምህርት ልንቀስም ይገባናል የኔ መንግስት ይህንን እንደሚያደርግ አልጠራጠርም ብለዋል። የናይጄሪያ የመገናኛና የቴክኖሎጂ ሚኒስትርን የወከሉት ታንኮ አቡበከር፣ የካሜሩን የኮሚኒኬሽንስ ሚኒስትር ዣን ፒየር ቢቲ ቤ አሳም የቦኮ ሀራም እንቅስቃሴ በምን አይነት መልኩ በቅንጅት ለማስቆም እንደሚችሉ የማዕከላዊ አፍሪካ ሀገሮች የያዙትን ጥረት አስመልክቶ እንዲህ ብለዋል። የመሰረተ ልማትና እንደዚሁም ሕጋዊ አቅም ወይም ፈቃድ ማግኘት ቀዳሚ ተግባሮች ሊሆኑ ይገባል፣ ይላሉ ሚኒስትሩ። ሀገሮች የድረገጽ አሸባሪነትን የሚዋጉባቸው ድንጋጌዎችን ማጤን ያሻቸዋለን ብለዋል። የናይጄሪያውን የሽብር ቡድን በህብረት ለማጥፋት የመካከለኛውና የምዕራብ አፍሪካ ሀገሮች በቅንጅት ወታደራዊ ዘመቻና የህዝቡን ድጋፍ ለማመናመን በመስራት ላይ ናቸው። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አሁን ደግሞ ላይቤሪያ በገዳዩ የኢቦላ ወረርሽኝ ላይ በምታደርገው ውጊያ የአሜሪካ እርዳታ አዎንታዊ ለውጥ ማምጣቱን ፕሬዝደንቷ ኤለን ጆንሰን ሰርሊፍ አስታውቀዋል። ፕሬዚደንት ሰርሊፍ ይህን የተናገሩት ወረርሽኙን ለመዋጋት ይቻል ዘንድ አገራቸው ውስጥ የአስቸኳይ ጊዜ አዋጅ ካወጡ ወዲህ በመጀመሪያው የዋሽንግተን ጉብኝታቸው ወቅት ነው። ዩናይትድ ስቴትስ ከህዝባችን ጎን ቆማለችና ሁል ጊዜም እናመሰግናለን ብለዋል ሰርሊፍ። የፕሬዝደንቷ ንግግር ካደመጡት መካከል አንዷ የአሜሪካ ድምጿ መሪያማ ዲያሎ ተከታዩን ዘግባለች። አዲሱ አበባ ያቀርበዋል። ኢቦላ ላይቤሪያ ውስጥ ከፍተኛ ውድመት ካደረሰ ከሰባት ወራት በኋላ መሆኑ ነው። ፕሬዚዳንት ሰርሊፍ ከፍተኛ እገዛ አድርጋችሁልናል ያሉትን የአሜሪካ ህዝብ ለማመስገን ብቅ ያሉት። በችግራችን ጊዜ አልሸሻችሁንም። ከሌሎች ዓለም አቀፍ ችግሮቻችን ጋር አሜሪካ ደረሰችልን፣ አሜሪካ ከጎናችን ቆመችልን። ባለፈው ዓመት ማብቂያ ገደማ በኢቦላ ወረርሽኝ የተመቱት የአፍሪካ አገሮቹ ላይቤሪያ፣ ሴራሊዮንና ጊኒ በሳምንት እስከ ስምንት መቶ የሚደርስ አዳዲስ ህሙማንን አስተናግደዋል። ከእነዚህ መካከል ወደ አራት ሺህ ሕዝብ ያለቀባት ላይቤሪያ ነበረች። የወረርሽኙን መዛመት በመግታት ረገድ ውጤት ያሳየችውም እሷው ነች። በዚህ ወር መጀመሪያ ገደማም ህጻናት ወደ የትምህርት ቤቶቻቸው መመለስ ጀመሩ። ተዘግተው የነበሩ የጎረቤት አገሮችን አገናኝ ድንበሮችም ተከፈቱ። እነዚህን ድሎቻችንን እያከበርን ብንሆንም አሉ ሰርሊፍ፣ በኢቦላ ላይ የተያዘው ውጊያ ግን አላበቃም። to prevention with the support of over 100 partners from 26 countries. ዛሬ ከሃያ ስድስት አገሮች ከተውጣጡ ከአንድ መቶ በላይ በሚሆኑ ሸሪኮች እርዳታ ወረርሽኙን ከማከም ወደ መከላከል ተሸጋግረናል። አራት ነጥብ ሶስት ሚሊዮን ህዝብ የሚገኝበት ላይቤሪያ ሁለት መቶ አስራ ስምንት ዶክተሮችና አምስት ሺ ሁለት መቶ ሰላሳ አራት ነርሶች ብቻ ናቸው ያሏት። ይህ እውነት ደግሞ በአንድ ጀንበር ይለወጣል ብለንም አናምንም። ፕሬዚዳንት ሰርሊፍ በዩናይትድ ስቴትስ የመወሰኛው ምክር ቤት ቢሮዎች ንግግር እንዲያደርጉ የጋበዟቸው ሴናተር ክሪስ ኩንስ ላይቤሪያን የኢቦላ ወረርሽኝ አገሪቱን ክፉኛ በጎዳበት ወቅት ጎብኝተው ነበር። ለመሪዎች እጅግ ከባዱ ስራ እርዳታ መጠየቅ ነው። እንደ ድክመት ይቆጥሩታል። የሚያሳየው ሀቅ ግን ቁርጠኝነትንና ጥንካሬን ነው። የኢቦላ ወረርሽኝን ከምዕራብ አፍሪካ ለማጥፋት ዩናይትድ ስቴትስ ከላከቻቸው ወታደሮች መካከል ብዙዎቹ በመጪው ሚያዝያ ወር ማብቂያ ወደ አገራቸው እንደሚመለሱ ፕሬዚዳንት ባራክ ኦባማ ይፋ ቢያደርጉም ሕመሙ ጨርሶ እስካልጠፋ ድረስ ተልእኮ አበቃ ማለት እንዳልሆነም ተናግረዋል። ግባችን ዜሮ ነው። ምክንያቱም አንድ ታማሚ እንኳን እስካለ ድረስ ኢቦላ የሚያስከትለው አደጋ አለ ማለት ነው። ሌላው አደጋ መጋረጡም አይቀርም። የተባበሩት መንግስታት ድርጅትም ህመሙን ዜሮ ለማግባት የተያዘውን ጥረት ያግዝ ዘንድ አስቸኳይ እርዳታ መጠየቁ ታውቋል። በአሁኑ ጊዜ ከገጠሙን ከፍተኛ ችግሮች መካከል አንዱ የተጠየቀው እርዳታ ከመድረሱ አስቀድሞ አዳዲስ ህሙማን የመከሰታቸው ሁኔታ ነው። ተጨባጭ እውነታም የሚሆነው ወረርሽኙ እስካለ ድረስ አሉ የዓለም ጤና ድርጅቱ ምክትል ዲሬክተር ብሩስ አይልዎርድ ይሰራጫል፣ ይባዛል። ክቡራትና ክቡራን አድማጮች ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ከዌብሳይታችን ላይ ማግኘት ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስተነጋገሩ አሁን የእናንተው የአድማጮች አስተያየት። ሰላም፣ ለሬዲዮ ፕሮግራም አዘጋጆች በጣም እናመሰግናለን። ፕሮግራማችሁ ግሩም ነው። አሁን አንድ አስተያየት አለኝ። ባለፈው ጊዜ አቶ ተሶመ ብርሃኑ የሰጡት አስተያየት የአሜሪካ ዜናዎች በጣም ወዲያ እናፍሳሉ ለው አስተያየት ሰጥተዋል፣ እና የሆነውን ነገር መናገር ትክክል አደለም ወይ ወይ ሀሰት ነገር አልተናገሩም። እና ዜና አቅራቢዎች ሁልጊዜ ዜና ማቅረብ፣ በቴሌቪዥን ማሳየት ደንባቸው ነው፣ ስራቸውም ነው። እና ለምንድን የነቀፉት ነው ስላልገባኝ ነው። በተጨማሪ ዶክተር አህመድ የተናገሩት በጣም በጣም የበሰለ አነጋገር አስደስቶናል። ምክንያቱም ማንኛውም ሰው ኢትዮጵያዊ ክርስቲያን ነኝ፣ ኢትዮጵያዊ ሙስሊም ነኝ፣ ኢትዮጵያዊ አይሁዳዊ ነኝ ይበል እንጂ ሌላ በዘርና በሃይማኖት መከፋፈል የለም ብለው ያሉት በጣም ትልቅ ትምህርት የሚሰጥ ቃል ነው እና ስለ ሁሉ ስለ ፕሮግራማችሁ እናመሰግናለን። በርቱ። አባኪ ቦሩ እባላለሁ። ተባረኩ። አይ ጤና ይስጥልኝ። ቪዎች እንደምናችሁ፣ ደህና ናችሁ? ሰላም ናችሁ? እንደ አልሐምዱሊላህ። እኔ ማለት የምፈልገው በምርጫ ቦርድ ያለኝን አስተያየት ነው። የኢትዮጵያን ምርጫ ቦርድ የሚሰጠው እያንዳንዱ የተቃዋሚ ፓርቲ እየሸነሸነ እየሸነሸነ እየሸነሸነ መጨረሻ ላይ ደግሞ አሁን ያው የሰማያዊ ፓርቲ ልክ እንደ ኮንዶሚኒየም ቤት ይወጣ አልደረሳችሁም ብሎ ከምርጫው ማስወገዱ ነው እና ያለው ገዢ መንግስት ማን ከማን ተወዳድሮ ሊያሸንፍ ነው? ብቻውን ሆኖ ብቻውን ሊያሸንፍ ነው። ያው ባለፈው እንዳለው ወንድሜ እንደ ኤርትራ ምርጫ የለም ብሎ ዲዛይኑ የተሻለ ነው እንጂ እየሸራረፈ እየሸራረፈ ሁሉም ከምርጫ ማስወጣት ተገቢ አይደለም፣ አይመስለኝም። ምርጫ ቦርድም አሉ ለት አስታውቃል። አመሰግናለውን ቲኒ ፍሮም ቨርጂኒያ የኢትዮጵያ ምርጫ የአሜሪካ ዲቪ መሰለ የአሜሪካ ዲቪስ ተገኝቶ ከተገኘ ጣው ይመጣል። የኢትዮጵያ ምርጫ ግን እንደ አሜሪካ ዲቪ በጣ ይሆንና ከዛ ያው ካተሸነፈም አይ አትፈለግም የሚባልበት ነው። የሚያስገርመው እንደዚህ ከሆነ ለምንድ ነው ሰ መቶ መቶ እስከ ሰማንያ እና ሰባ ፓርቲዎች አሉ የሚባለው? ለመሆኑ ኢህአዴግ በአራት እና በአምስት አንድ ላይ ተጠራቅሞ ሲገባ ለምንድ ነው ይህ ሁሉ እንትን ማይገባው? እኔ በጣም ያሳዝነኛል በእውነት ኢትዮጵያ ውስጥ የሰው ልጅ ሕሊና በጣም የሚጎዳበት ሀገር ነው። እና ሰው የሚፈልግበታል። በነገራችን ላይ በዶክተር መራራ ጉዲና ላይ ይህንን ተቃውሞ ከስራቸው የተነሱትን ፕሮፌሰር ወይ ዶክተር ካሳሁን ይህን ሰውዬ በጣም አደንቃለሁ። በጨለማ ውስጥ አንድ ትልቅ የሚያበሩ ሻማ ናቸው ብዬ ነው ማለ ይህሊ ናቸውን እውነት አደንቃለሁ። ክብራትና ክቡራን አድማጮች ለአስተያየቶቻችሁ እናመሰግናለን። የስልክ መስመራችን ተዘዋዋሪው በነጻ የምትደውሉበት 202 205 9942 የውስጥ መስመር 14 ነው። የኢሜይል አድራሻችን ደግሞ ኤችኦርኤን አት ቪኦኤ ኒውስ ዶት ኮም ነው። በስርጭቶቻችን ሰዓቶች ወይም በየስርጭቱ ዕለት የአሜሪካ አድማጮች ከማናቸውም ስልክ በ212 832 8477 ወይም በ21 13 493 01 22 ላይ የእንግሊዝ አድማጮቻችን ደግሞ 33 03 32 65 42 ወይም 20 35 19 07 7 ላይ ደውላችሁ ፕሮግራማችንን በስልኮቻችሁ ለማድመጥ ትችላላችሁ። አሁን አድማጮች የጥቁሮች ታሪክ ወር ዝግጅት የአሜሪካው ስፖርት ሚዲያ ኤስፒኤን ኢኤስፒኤን ጋዜጠኛ ዛሬ የተናገረውን መርዶን የሰማችሁት In October of 1950, he broke the NBA's color barrier, playing for the Washington Capitals against the Rochester Royals. Lloyd, Lloyd later became the first African American to win an NBA championship. The first African American to be named Earl Lloyd. ሎይድ የዛሬ 65 ዓመት በቅርጫት ኳሱ ዓለም በምድረ አሜሪካ ነግሶ የቆየውን የዓለም ልዩነት ግድግዳ አፈረሰው። በ1943 ዓመተ ምህረት ጥቅምት ለዋሽንግተን ዲሲው ቡድን ካፒታልስ ተሰልፎ ዛሬ ኪንግስ ከሆኑት ወይም የካንሳስ ሲቲ ኪንግስ ወይም ያኔ ሮቸስተር ሮያልስ ጋር ተጋጠመ። ከአምስት ዓመታት በኋላና ከዚያም በዘለቁት ዓመታት ውስጥ ሎይድ አንጸባራቂ ሥራዎቹን በቅርጫት ኳሱ መድረክ ላይ ማሳየት ቀጠለ። ሎይድ በኋላም የብሔራዊው ባስኬትቦል ማኅበር ኤንቢኤ የመጀመሪያው ጥቁር ሻምፒዮን ሆነ። ከዚያም የመጀመሪያው ጥቁር የኤንቢኤ ረዳት አሰልጣኝ፣ ከዚያም ዋና አሰልጣኝ ሆነ። ሎይድ የዛሬ 12 ዓመት የባስኬትቦል ወይም ቅርጫት ኳስ የሁል ጊዜ ታዋቂዎችና ገናናዎች ዝርዝር ውስጥ ገባ። የኤንቢኤ ወይም የብሔራዊው ቅርጫት ኳስ ኅብረት ሚዲያ የሆነው ኤንቢኤ ቲቪ እና ኤንቢኤ ዶት ኮም ከመሰናክል ጠርማሾች ፕሮግራም ዝርዝሩ በቀዳሚነት የሚያስቀምጠው ኤርል ሎይድን ነው። the pioneers who changed the face of the game. And no one changed it more directly or dramatically than the NBA's answer to Jackie Robinson. የሎይድን ያህል የቅርጫት ኳስን ገጽታ የለወጠ ሌላ ማንም የለም፣ በቀጥታም በተዘዋዋሪም። ይህንን የሚለው ኤንቢኤ ራሱ ነው። ከጌም ታይም ስርጭት ሰቀላ ፕሮግራም ጋዜጠኞች አንዱ የሆነው ዴኒስ ስካት ባለፉ ቅርብ ዓመታት ሎይድን አግኝቶት ነበር ያለውን ያስታውሳል I asked him, how'd you do it? And he said, believing in myself. When everyone said it wouldn't happen, I kept working. When everyone said my game... እንዴት ነው እንዲህ የሚሳካልህ አልኩት። በራሴ የተማመናለሁ አለኝ። ሁሉም አታደርገውም ሲሉኝ እኔ በጥረት የቀጠልሁ፣ ሌሎቹ ጨዋታ ጥሩ አልነበረም ሲሉኝ በጥረት የቀጠልሁ። በራስህ የምትተማመን ከሆነ በጥረትህ ትጋ አለኝ። ሌላው የጌም ታይም ሰቀላ ፕሮግራም ጋዜጠኛ ብሬንት ቤሪ ስለ ሎይድ ሲመሰክር እንዲህ አለ። እናት የነበረው ተስፈኛ ተስፋ ከሰነክ የምትፈልግበት ትደርሳለህ አለኝ። ሎይድ የዘንድሮውን የጥቁሮች ታሪክ ወር አስተናግዶና ሸኝቶ ለአሜሪካውያን እንደ ፉትቦላቸው ሁሉ በደማቸው ውስጥ በሚዘዋወረው ባስኬት ቦል ወይም ቅርጫት ኳስ ስፖርትና ጥበብ ውስጥ ስሙን ለዘላ ዓለም ተክሎ በ86 ዓመት ዕድሜው ትናንት አርፈዋል። በዘመኑ اراتشيس دسمه بلاي بوتشن بان بيتارك اسكت روال ارلوي ا barrier breaker with a ክብራትና ክቡራን አድማጮች ዘንድሮ የአድዋ ድል በዓል 119 ዓመት ሆነው የፊታችን ሰኞ ይከበራል። በዓሉ ከጂጂ ጋር ትንሽ እንተዋቸው። የሰው ልጅ ክቡር፣ ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት ክብር በክብር የዳር ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል፣ ከደምና ጋር ወደ ሁለተኛው የዝግጅታችን አጋማሽ በልዩ ቅንብር እንሻገራለን። እስላማዊ መንግስት ነኝ የሚለው ቡድን ከምን ተነስቶ እዚህ ደረሰ? እስላማዊ መንግስት ነኝ የሚለው ጽንፈኛ የሽብር ቡድን አመራር በመካከለኛው ምስራቅ፣ በሰሜን አፍሪካ እና አልፎም በዓለም ደረጃ የግፍ ተግባሩን ለማስፋፋት እንዲቀጥል ያነሳሳው ምንድን ነው? አንዳንድ የአካባቢው ሀገሮች ተንታኞች አመራሩ በዚህ አሰቃቂ ድርጊቱ እንዲቀጥል የሚገፋፋው የዓለም መጥፊያ ተቃርቧል ከሚለው እምነቱ ጋር ተዳምሮ ለቁርአን የሚሰጠው ትርጉም ነው ይላሉ የሚሰጠው ትርጉም ነው ይላሉ። የአሜሪካ ድምፅ ዘጋቢ ሜሬዲት ቡዌል ተከታዩን ሪፖርት አጠናቅራለች። ሰሎሞን ክፍሌ ያቀርበዋል። ራሱን እስላማዊ መንግሥት እያለ የሚጠራው አክራሪ ቡድን ዓለም አቀፉን ኅብረተሰብ በማስደንገጥ ተግባሩ ቀጥሏል። የግብፅ ክርስቲያኖችን አንገት በመቅላት ይሁን የዮርዳኖሱን ፓይለት በማቃጠል ወይም የያዚዲ ሴቶችን ወደ ባርነት በመቀየር እነዚህ ሙስሊም አክራሪዎች ድንበር ያላቸው አይመስልም። ይልቁንም አልፈው ተርፈው ሁከትን በማግነን የቪዲዮ ምስሎችን በዓለም ዙሪያ እያሰራጩ ናቸው ተንታኞች የሚሉት ነውጠኞቹ ይህን አረመንያዊ ተግባር የሚፈጽሙት በቁርአን አተረጓጐማቸውና በሰባተኛው ክፍለ ዘመን የነበረውን ፍልስፍና መሠረት በማድረግ ነው። ፒተር በርግን ለሲኤንኤን ቴሌቪዥን የብሔራዊ ጸጥታ ጉዳዮች ተንታኝና ኒው አሜሪካ በተባለው አትራፊ ያልሆነ ድርጅት ምክትል ፕሬዚደንት ናቸው። የእስላማዊ መንግሥቱ መሪዎች ቁርአን ጦርነት ፈላጊ ነው የሚል ጽኑ እምነት አላቸው ይላሉ። በትክክል የምታስብ ከሆነ ዩናይትድ ስቴትስና ሌሎች ስልሳ አገሮችን መላውን የአረብ ዓለም ዮርዳኖስና ግብጽን ጨምሮ ማለቴ ነው እነዚህን ሁሉ ለመዋጋት ጦርነት በራስ ላይ ያትከፍትም አስተዋዮች ባለመሆናቸው ግን አስተሳሰባቸው ዓለም አውቅቶ ለታል አይነት ነው። ፒተር በርገን አክለውም የጽንፈኛው ቡድን መሪዎች የዓለም ፍጻሜው ደርሷል የሚደመደመውም ሰሜን ሶሪያ ውስጥ በምትገኘው ዳቢቅ ከተማ በሚካሄድ ጦርነት ነው ብለው ያምናሉ ሲሉ አስረድተዋል። ፍልስፍናውም በምልምሎቹ እየተበጃጀ በሚቀርበው በወሳኙ ፍልሚያ እነርሱ ከሃዲዎች በሚሏቸው ላይ ተዋጊዎቻቸው ድል ይቀዳጃሉ በሚለው ነው። ብዛት ያላቸው ተንታኞች እንደሚናገሩት ከሆነ ነውጠኛው እስላማዊ ቡድን የምዕራቡ ወታደራዊ ኃይል ሶሪያን እንዲወርና ይህን በከሃዲዎች ላይ ድል እንቀዳጃለን የሚለውን እምነቱንና የትንቢቱ መፈጸምን ማረጋገጥ ይሻል። ፕሮፌሰር ጆን ሆርገን ሎውል በሚገኘው ማሳቹሴትስ ዩኒቨርስቲ የሽብርና ድህንነት ጥበቃ ጥናት ማዕከል ዋና ዲሬክተር ናቸው። እንዲህ ይላሉ። Islamic State certainly wants us to believe them when they say this is about religion, this is about Islam. <laughs> day, <civilization. laughs> ጦርነቱን የእምነቱን ተከታዮች በመወከል በግንባር እየመራን ነው ብለው ያምናሉ ሲሉ ያስረዳሉ። እንደ ፒተር በርገን ያሉ ተንታኞች ደግሞ በርካታ የሃይማኖቱ መሪዎች ነውጠኛውን ቡድን እያወገዙ ነው፣ በቂ አይደለም፣ ተጨማሪ ድምፅ ያስፈልጋል ይላሉ። በእርግጥም እንደ ሳላፊ አይነት እምነት አላቸው። ለዓለም በጎ አመለካከት የላቸውም። ለዚያም ያለው ብቸኛ ምላሽ ርዮተ ዓለማዊ መሆን ይገባዋል። እንዲህ አይነቱን ምላሽ በደንብ ተዘጋጅተው የሚገኙት ደግሞ ሙስሊም መሪዎችና ምሁራን ናቸው። የነውጠኞቹ አካሄድ የእስልምና እምነትን የተጻረረ ነው በማለት አጥብቀው ሊከራከሩና ሊያሳምኑ የሚችሉ እነርሱ ናቸው። አሁንም ሌሎች ተንታኞች ደግሞ እነዚያን የእስላማዊ መንግስት ነውጠኞች የሚቀላቀሉ አብዛኞቹ የባዕዳን ተዋጊዎች በሚኖሩባቸው አገሮች ውስጥ ኑሮ ያልተሳካላቸውና በውጭ ጦርነት በመሳተፍ ለዝና የተሰለፉ ናቸው ሲሉ ያስረዳሉ። እርግጥ አንዳንዶቹ አጥባቂ ጂሃዲስቶች ቢሆኑም ታዲያ እንደ አመራሮቹ በሃይማኖት ሳቢያ የተገፋፉ አይደሉም ሲሉም ያብራራሉ። እንደገና ፕሮፌሰር ጆን ሆርገን ጀብድ በመስራት የምታገኘው ደስታ የሚፈጥረው ስሜትና በጓደኞች የሚደረግልህ እንክብካቤና የመሳሰሉት ቡድኑን እንድትቀላቀል በእጅጉ ከሚያበረታቱት ውስጥ ዋነኞቹ ናቸው። እስላማዊ መንግስቱም የማህበረሰብ መገናኛውን ወይም ሚዲያውን በመጠቀም ሳያሰልስ የሚሰብከው እነዚህኑ ቋንቋዎች በመጠቀም ነው። የአካባቢው ሀገሮች ተንታኞች እስላማዊ መንግስትን ለማሸነፍ የሚቻለው በመላ መሪዎቹን በመግደልና የተቆጣጠሯቸውን ግዛቶች አስለቅቆ በመያዝ ነው ይላሉ። የዩናይትድ ስቴትስ ባለሥልጣናት እንደ ተናገሩት ቡድኑ ኢራቅ ውስጥ ይዞት ከቆየው ግዛት ሰላሳ በመቶ ያህሉ ተመልሷል። ራሱን የእስላማዊ መንግሥት አድርጎ የሚጠራው ቡድን እየቀጨጨ በሄደ ቁጥር የሃይማኖቱ ተጠሪ ነኝ የሚለው ፍልስፍናውም ይተናል ሲሉ ተንታኞች ያስረዳሉ። ፕሮግራማችን ይቀጥላል። አፍሪካ በጋዜጦች ይሆናል አሁን የሚቀርበው አዘጋጅና አቅራቢ አዳነች ፍስሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አፍሪቃ የዓለም አቀፍ ስለላ ትኩረት እንደ ሳበች ሾልከው የወጡ ሰነዶች ማመልከታቸው ታወቀ። በኅብረት ሥራ የተሰማሩ ኢትዮጵያውያን ሴቶች የቁልቋል ማርማሌድ ወደ አውሮፓ ለመላክ ተዘጋጁ። ኢትዮጵያ ነጻ ፕረስ እንደሚያስፈልጋት አንድ ደብዳቤ ገለጸ። የሚሉት ንዑሶች ነው ዛሬ የምንመለከተው። አፍሪቃ አዲሷ የስለላ መናኸሪያ እንደሆነች ሾልኮው የወጡ የስለላ ሰነዶች ማመልከታቸውን የጋርዲያን ጋዜጣ ድረገጽ ጠቁሟል። ጋዜጣው በተመለከተው ምስጢራዊ የስለላ ሰነዶች መሰረት አፍሪቃ በደቡብ አፍሪካ በር ከፋችነት የ21ኛው ምእተ ዓመት የስለላ መናኸሪያ ሆናለች ይላል። አፍሪካ በአሁኑ ወቅት የስለላ ኤልደራዶ ማለት የስለላ ሀብት የሚታፈስባት አህጉር ሆናለች ሲል አንድ የውጭ ሀገር የስለላ መኮንን እንደ ተናገረ ጋርዲያን ድረገጽ ጨምሮ ገልጿል። ቻይና በአፍሪቃ ላይ ያላት የኢኮኖሚ ሚና እያደገ በሄደበት ዩናይትድ ስቴትስና ሌሎች የምዕራብ ሀገሮች በአፍሪቃ ላይ በሚካሄደው አዲስ ዓለም አቀፍ ትግል መሰረት ወታደራዊ ህልውናቸውን እያሰፉ በሄዱበትና በተፈጥሮ ሀብቷ ላይ የሚካሄደው ቅርምት በተጧጧፈበት ባሆነ ወቅት አህጉሪቱ የዓለም አቀፍ የስለላ ትኩረት እየሳበች መሆኗን ድረገጹ አውስቷል። ደቡብ አፍሪቃ የአካባቢ ዋና አንቀሳቃሽ ኃይልና የኮሚኒኬሽንስ ማዕከል በመሆኗ የአህጉሪቱ የስለላ ማዕከልና የዓለም አቀፍ የስለላ ኢላማ ሆናለች ሲሉ የስለላ ባለሥልጣኖች መናገራቸውን ድረገጹ አውስቷል። አፈት ልኮ አልጀዜራ እጅ የገባውና ዘ ጋርዲያን ጋዜጣ የተመለከተው ምስጢራዊ የስለላ ሰነዶች ስብስብ በፕሪቶሪያ የተሰማሩ ሰባ ስምንት የውጭ ሀገራት ሰላዮች ስም ዝርዝር እስከነ ምስላቸው፣ አድራሻቸውና የእጅ ስልካቸው ያሳያል። ደቡብ አፍሪቃውያን በነጭ ለባሽነት የሚሰሩ ያሏቸው ስልሳ አምስት የውጭ ሀገራት የስለላ ሰራተኞች እንዳሉም ተጠቅሷል። ወደ ደቡብ አፍሪቃ ሰላዮች ከሚልኩት ሀገሮች መካከል ዩናይትድ ስቴትስ፣ ህንድ፣ ብሪታንያና ሴኔጋል ይገኙባቸዋል። ዩናይትድ ስቴትስ፣ ፈረንሳይና ብሪታንያ አፍሪቃ ውስጥ የወታደራዊና ዲፕሎማሲያዊ ሀያላን ናቸው። የደቡብ አፍሪቃ የውስጥ ሰነዶች እንደሚያሳዩት የስለላ አገልግሎቷ ኢራንና የጅሀድ ቡድኖች ለሀገሪቱ አብይ አደጋ አድርጎ ባያያቸውም ደቡብ አፍሪቃ በኢራንና በጅሀድ ቡድኖች ላይ እያተኮረች ነው ሲል ጋርዲያን ድረገጽ ዘግቧል። የስለላ ኢላማዎቹ ከጅሃድ ቡድኖች እስከ ኢኮኖሚ ወይም የቴክኖሎጂ ስርቆቶች ድረስ እንደሚሄዱም ድረገጹ ጠቅሷል። ቻይና አፍሪቃ ውስጥ ከትልልቆቹ የኢኮኖሚ ተዋንያን አንዷ ተደርጋ ትገለጻለች። ቻይና በአብዛኛው የነዳጅ ዘይትና የሌላ የተፈጥሮ ሀብቶች ፍላጎቷን ለሟሟላት ስትል በብዙ የአፍሪቃ ሀገሮች በመሠረተ ልማት ዝርጋታ በመሰማራት ጠንካራ ህልውና መስረታለች። የውጭ ሀገራት የስለላ አገልግሎቶች በደቡብ አፍሪቃ የኒክሌር ኤነርጂ መስፋፋት ፕሮግራም ላይ ተጽዕኖ ለማሳደር ሲሯሯጡ እንደነበር፣ ዋናዎቹ ደግሞ የዩናይትድ ስቴትስና የፈረንሳይ ሰላዮች እንደሆኑ የደቡብ አፍሪቃ ጸረ ስለላ ጥረት እንደገለጸ በደቡብ አፍሪቃው የኒክሌር ፕሮግራም ሰብሮ ለመግባት በተደረገ ሙከራም የቻይና የስለላ ድርጅት በተጠርጣሪነት እንደተጠቀሰ ዘገባው አውስቷል። እንደ አውሮፓ አቆጣጠር በጥቅምት ወር 2009 ዓ ም የወጣ ከአምስት ዓመታት በፊት ማለት ነው የደቡብ አፍሪቃ የስለላ አገልግሎት ዘገባ እስራኤል ሱዳንን ከባ ከተቀረው ዓለም ለማግለልና በሀገሪቱ አመፅ ለማቀጣጠል አጥብቃ እየሰራች እንደሆነ መግለጹን ዘገባው ጠቁሟል። የደቡብ አፍሪቃ ብሔራዊ የስለል አገልግሎት በፖለቲካ የተከፋፈለና ሙሉ በሙሉ በውጭ የስለላ አገልግሎቶች እየተበረበረ እንደሆነ አንድ በደቡብ አፍሪካ ሰፊ ተሞክሮ ያለው የስለላ መኮንን ጠቁሟል። የፕሬዝደንት ጃኮብ ዙማ የቅርብ ወዳጅ የሆኑት የቀድሞ የደቡብ አፍሪቃ ምስጢራዊ አገልግሎት ኃላፊ ሞሼክ ሼክ የዩናይትድ ስቴትስ ታማኝና ከፕሬዝደንት ዙማ ሰፈር የሚገኘው የመረጃ ምንጭ እንደነበሩ ከዚህ ቀደም በሾሎኩ ምስጢራዊ ሰነዶች ተጠቅሶ እንደነበር ጋርዲያን ገልጿል። እነዛ የስለላ ምንጮች እንኮዛና ድላሚና ዙማ የአፍሪቃ ህብረት ኮሚሽን ሊቀመንበር ከሆኑ ጥቂት ቀናት በኋላ አዲስ አበባ ውስጥ የግድያ ሴራ ተዶልቶባቸው እንደ ነበር ጠቁሟል። አዲስ አበባ ያለው የደቡብ አፍሪቃ ጣቢያ ኃላፊ ሴራ እንዳለ ተነግሯቸው ለኢትዮጵያውያን ግን ዝርዝሩን እንዳይናገሩ መመሪያ ተሰጥቷቸው ነበር። ውሎ አድሮ ግን ለኢትዮጵያ የስለላ ኃላፊዎች እንደ ተነገረ። ይሁንና ድላሚና ዙማን ለመጠበቅ በሆቴላቸው ተመድበው የነበሩት ዘቦች ምግብ ፍለጋ የጥበቃ ቦታቸውን ትቶ በመሄዳቸው የደቡብ አፍሪቃ የስለላ ባለስልጣኖች ከደቡብ አፍሪቃ ጋር በተከታታይ በመገናኘትና ከኢትዮጵያ ባለስልጣኖች ጋር በመመካከር የድላሜና ዙማ ደህንነትን ለመጠበቅ ሲሯሯጡ እንደታዩ ሾልኮ የወጡ የስለላ ሰነዶች ማሳየታቸውን ጋርዲያን ድረገጽ ላይ የወጣ ዘገባ ጠቁሟል። ደቡብ አፍሪቃ የተጠርጣሪዎቹን ስም ዝርዝር ለኢትዮጵያ የስለላ አገልግሎት በሰጠችበት ወቅት የኢትዮጵያ የስለላ አገልግሎት ተጠያቂዋ ሱዳን ነች ቢልም ተጠርጣሪዎቹን ከካርቱም ጋር ለማገናኘት አልተቻለም ይላል ጋርዲያን ጋዜጣ ላይ የወጣው ጽሁፍ። የተባበሩት መንግስታት ድርጅት የዜና ማዕከል ደግሞ የኢትዮጵያ ከቁልቋል የተሰራ ማርማሌት ኢጣሊያ ውስጥ ኢታሊ በተባለ ምርጥ ምግቦች በሚሸጡበት የምግብ መደብር እንደሚቀርብ ጠቁሟል። ፋው በሚል አህጽሮተ ቃል የሚታወቀው የተባበሩት መንግስታት የምግብና የእርሻ ድርጅት ኢታሊ ከተባለው የኢጣሊያ የምግብ መደብር ጋር በመተባበር በዓለም ያሉትን አርሶ አደሮች ለመርዳት በሚያደርጉት ጥረት አንድ በህብረት ሥራ የተሰማራ የኢትዮጵያ ሴቶች ቡድን አራት ሺህ ጠርሙስ የሚሆን ከቁልቋል የተሠራ ማርማሬት ወደ ኢጣሊያ ለመላክ ዝግጁ መሆኑን ገልጿል። በኢትዮጵያ የታየው ስኬት የፋኦን ዓላማ ያንጸባርቃል። ዓላማው የሴት አርሶአደሮች ኑሮ እንዲሻሻል ማድረግ ነው፣ የተሻለና የተመጣጠነ ምግብ እንዲያገኙ፣ በአካባቢው ጠንካራ ኢኮኖሚ እንዲኖር፣ የፋኦ የሬዲኤት ፕሮግራም ሲያበቃ ደግሞ ራሳቸውን ችለው የሚቀጥሉ አነስተኛ የንግድ መደብሮች የሚኖርበት ሁኔታ ለመፍጠር ነው ሲል የተባበሩት መንግስታት ድርጅት የምግብና የእርሻ አገልግሎት በጋዜጣዊ ጉባኤ አስታውቋል። ወይዘሮ ጸጋ ገብረ ሂዳን በመቐለ ከተማ የዩኒቨርሲቲ ተማሪዎች የሚያዘወትሩት አነስተኛ ሱቅ ነበራቸው። ወይዘሮ ጸጋ በዛን ወቅት ምርታቸው በዓለም አቀፍ ገበያ ላይ ይደርሳል የሚል ግምት አልነበራቸውም። ሆኖም የዓለም ምግብና የእርሻ ድርጅት ኢታሊ ከተባለው የምግብ መደብር ሰንሰለት ጋር በመተባበር እሳቸውና አምስት ሴቶችን ያቀፈው የኅብረት ሥራ ቡድናቸው ብዛት ያለው የቁልቋል ማርማሌት እንዲያቀርቡ እንደሚረዷቸው ሲነግሯቸው፣ ሁኔታዎች ተለወጡ ይላል የተባበሩት መንግስታት ድርጅት የዜና ማዕከል ላይ የወጣው ጽሁፍ። ወይዘሮ ጸጋና የስራ ባልደረቦቻቸው ወደ አውሮፓ የሚላክ ማርማሌት እንዲያመርቱ የቀረበላቸውን ሀሳብ ተቀብለው በመስራታቸው እስካሁን ባለው ጊዜ አራት ሺ ጠርሙስ ማርማሌት እንዳዘጋጁና ከዚያ የሚያገኙት ገቢ ምርታቸውንና አይነታቸውን ለማስፋት እንደሚጠቀሙበት እንደገለጹ የተባበሩት መንግስታት ድርጅት የዜና ማዕከል ጠቁመዋል። እያንዳንዱ የቁልቋል ማርማሌት ጠርሙስ በአካባቢው ገበያ ዋጋ መሰረት 3 ዩሮ ከ50 ሳንቲም እንደሚሸጥ የዜናው ማዕከል አውስቷል። አንድ ለዋሽንግተን ፖስት ጋዜጣ የተላከ አጭር ደብዳቤ ደግሞ የኢትዮጵያ የታፈነ ፕሬስ ለሚለው ጋዜጣው ላወጣው ርዕሰ አንቀጽ ከኢትዮጵያ ኤምባሲ ለተሰጠው ምላሽ ምላሽ ይሰጣል። የኤምባሲው ቃል አቀባይ በደብዳቤያቸው እንደጠቀሱት የኢትዮጵያ መንግስት ለዜጎቹ የሚቆረቆር ከሆነ ፖሊሲዎቹን የሚቃወሙ ጋዜጠኞችና ሲቪሎች መብቶችንና አመለካከቶችን ማክበር አለበት። ኢትዮጵያውያን ስለ ሀገራቸው ጉዳይ ስጋት የማሰማት መብት እንዲኖራቸው ያስፈልጋል። ፍጹም የተዋጣለት መንግስት ሊኖር ስለማይችል ጉድለቶችን ለማጋለጥ ብዕራቸውን የሚጠቀሙ ሰዎች የመዋከብና የመንገላታት ሰለባ መሆን የለባቸውም ሲል በዋሽንግተን ፖስት ጋዜጣ ላይ የምላሽ ምላሽ ሰጥቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ተከታዩ ቅንብር እሰጥ አገባ ነው። ውይይት ነው የሚስተናገደው በዛሬው የእሰጥ አገባ ፕሮግራም በኢትዮጵያ ልማት እድገትና ብልጽግና፣ መብቶች ነፃነትና ዘላቂ ሰላም፣ ለዚያም የሚያደርሱ አቅጣጫዎች ላይ ትኩረት በማድረግ የጀመረው እሰጥ አገባ ሐሳብን በመግለጽ ነጻነት የኢትዮጵያ ይዞታ ዙሪያ ያካሄደውን ውይይት ተከትሎ በዝግጅቱ መደምደሚያ ከሕግ ባለሙያ ጋር የተጀመረ ውይይት ነው። በርዕሰ ጉዳዩ ዙሪያ በቅርቡ ጋዜጣ ላይ ካወጡ ጽሑፍ ጋር ተያይዞ ለውይይት የተጋበዙት አቶ ሙሉጌታ አረጋዊ ዋሽንግተን ዲሲ ውስጥ በሕግ አገልግሎት ሥራ የተሰማሩ፣ ከዚህ ቀደምም በአዲስ አበባ ዩኒቨርሲቲ የሕገ መንግሥትና የመገናኛ ብዙሃን ሕጎች መምህርም ሆነው ያገለገሉ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ውይይቱ ባለፈው ሳምንት ከቆምበት ይነሳል። አቶ ሙሉጌታ ሕገ መንግሥቱም ሆነ የወንጀለኛ መቅጫ ሕጉ የመገናኛ ብዙኃን ሕግን ጨምሮ የአገሪቱ ሕጎች የሚበልጡት ለዜጎች መብት ጥበቃ የሚሰጡትን ከፍ ያለ ከለላ በአድናቆች ጭምር ይገልጹ ይገልጹና አንድ የተለየ ህግ ግን ያነሳሉ። አወዛጋቢው የጸረ ሽብር ህግ ከነኚህ ህጎች በሙሉ የተነጠለ ባህሪ እንዳለው ከዚህ ቀደም በተደጋጋሚ በተለያዩ ፕሮግራሞች ያነሳ ነው ነው ተለይቶ ይመለከቱታል። በእርግጥ ይሄ የጸረ ሽብር ህግ ሊሆን ይችላል እነኚህ ሊጠበቁ የሚገቡ የዜጎች መብቶች ያሏቸውን በሚገባው ደረጃ እንዳይጠበቁ በጸረ ሽብር ህጉ አንድ ዜጋ የሚከሰስበትም ሁኔታ የተለየ ገጽታ አለውና፣ አዎ የጸረ ሽብር ህጉም ቢሆን ይህንኑ ይሄ ክሊር ፕሬዘንት ግሬቭ ደንጀር የሚለው መለኪያ እንዲቀየር ወይም እንዲጣል አላደረገም እና ግልጽ፣ በቅርቡ ሊፈጸም የሚችል ከፍተኛ የሆነ አደጋ ሊያስከትል የሚችል ሲሆን ነው አንድ ጽሑፍ ወይም አንድ ንግግር የሚቀጣው። አሁ የጸረ ሽብር ህጉም ቢሆን አንድ ሰው የማነሳሳት ወንጀል ፈጽመዋል ተብሎ የሚጠየቀው መቼ ነው ብሎ ሲመልስ ይሄን መለኪያ አያስፈልገኝም፣ የመለኪያ ሽር ያለኋል አለም በሽብር ህጉም ሰው የማነሳሳት ወንጀል ፈጽመሃል ተብሎ ሲጠየቅም ዳኛው መመለስ ያለበት ጥያቄ ምንድን ነው? አቃቤ ህጉን ጠይቆ ማለት ነው። የማነሳሳት ወንጀል መፈጸሙ እንዴት ነው የምንለካው፣ እንዴት ነው የምናውቅ? የሚለው ጥያቄ በተራ የወንጀል ድርጊት ወይም በወንጀለኛ መቅጫ ህግ ተከሰህም፣ በጸረ ሽብር ህጉም ተከሰህ ስትቀር ዳኛው ማቅረብ ያለበት ጥያቄ፣ መቅረብ ያለበት ጥያቄ ነው። ጥያቄ አይቀየርም። ምን ጊዜም አንድ ሰው በጸረ ሽብር ህግ ይሁን በወንጀለኛ መቅጫ ህግ በማነሳሳት ወንጀል ተከሶ ሲቀርብ፣ ያ የማነሳሳት ድርጊት ኖርማሊ አየህ ማነሳሳት ይፈቀዳል በህግ ለምሳሌ አንድ ሰው መብቱ ነው። ሰፈር ሰው ሰብስቦ መብራት በተደጋጋሚ እየጠፋብን ነው እና ለምን አቤት አንልም ብሎ ሰዎችን ሊያነሳሳ ይችላል። ህጋዊ ነው። በራሱ ብቻውን ችግር አይደለም። ሌሎች ላይ የሚፈጥረው ችግር ከፍተኛ መሆኑና ያ ከሚዛን ገብቶ ብቻ መታየት ያለበት ነው ነው የሚሉት በጽሁፎም እውነት ነው በቅርቡ ከፍተኛ አደጋ ሊፈጥር ይችላል ተብሎ ሲገመት ነው ማነሳሳት እንደ ወንጀል ሊቆጠር የሚችለው እንጂ ሁሉም ማነሳሳት ወንጀል ነው ማለት አይደለም ህጋዊ የሆነ ማነሳሳት አሉ የኢትዮጵያ ኮንስቲቱሽን ፔቲሽን ማመልከቻ የማቅረብ መብት ሰጥተዋል ለህዝቡ የመሰብሰብ መብት አውቀዋል ቀዋሜን የመግለጽ መብት ሰጥተዋል ሰጥተዋል እና ተሰብስበህ እስኪ ለመንግስት ማመልከቻ እናቅረብ ብሎ መንደሩን ማነሳሳት ወንጀል አይደለም ወንጀል የሆነ ከፍተኛ አደጋ ሊያስከትል የሚችል እና ጊዜ የማይሰጥ ከፍተኛ ችግር ሊፈጥር ይችላል ተብሎ ሲታሰብ ብቻ ነው እንጂ ሁሉም የማነሳሳት ተግባር የግድ ወንጀል ነው ማለት አይደለም። መልካም፣ ምናልባት ወደ ማጠቃለያውም እንድናመራ ከመጨረሻ ሀሳቦ መውሰድ እንችላለን። በጽሑፉ የገለጹት የወንጀለኛ መቅጫ ሕግ አንቀጽ 34 መርህን የመጀመሪያውን ብንመለከት በዚህ ሕግ ከአንቀጽ 32 እስከ 41 ይልና ይጠቅሳል የተመለከቱት ድንጋጌዎች ቢኖሩም የአሳብ መግለጽን ነጻነት ለመጠበቅና ይህም ነጻነት ከመጠን እንዳያልፍ ለማገድ ይላል። በመገናኛ ብዙሀን አማካኝነት በሚደረግ ወንጀል ተካፋይ የመሆን ሁኔታ ሲያጋጥም የዚህ ምዕራፍ ቀደም ብሎ ያነሷቸውን ድንጋጌዎች ተፈጻሚ እንደሚሆኑ ይገልጻል። እዚህ ላይ ነጠለን መውሰድ ከቻልን የመብት ጥበቃውን እንዳነሳ ነው ገደብ መኖሩን ያሳያል። ምንድን ነው ያ ገደብ እና መቼ ነው ተፈጻሚነት የሚኖረው? እሺ፣ የኢትዮጵያ ህገ መንግስት አንድ ሰው ሀሳቡን በነጻነት የመግለጽ መብት አለው፣ ሚዲያዎችም በነጻነት ስራቸውን የመስራት መብት አላቸው ይላል። ይሄ ነጻነት ግን ገደብ የሌለው ነጻነት አይደለም። ገደብ አለው። ለምሳሌ ጦርነት መቀስቀስ አትችልም። ሀገር ወደ ጦርነት ሊወስድ የሚችል ወይም የጦርነት አደጋ ሊያስከትል የሚችል ቅስቀሳ ማካሄድ አትችልም። ለዚህ ነው ማነሳሳት አደጋ ይፈጥራል ተብሎ የሚታሰበው ጦርነት ሁላ ሊያስከትል ይችላል ተብሎ ስለሚገመት ነው። በተለይ ሀገር ችግር ውስጥ በወደቀበት ሰዓት የሕፃናትን ደህንነት ሊነካ የሚችል ሊጎዳ የሚችል ጽሁፍ፣ ንግግር አይቻልም፣ አይፈቀድም። በሶስተኛ ደረጃ የግለሰቦችን የመንግስት አይደለም። እዚህ ጋር መጠንቀቅ ያለበት ህገ መንግስቱ ምንድን ነው ሚለው የግለሰቦችን መልካም ዝና ወይም መልካም ስም ማጥፋት አይቻልም። አንዳንዴ እንዴት ተብሎ ሲተረጎም ሰማለ። ይሄ የመንግስትም መልካም ስም ማጥፋት አይቻልም በሚል ሲተረጎም አየዋለሁ። ይሄ ስህተት ነው። የኢትዮጵያ ኮንስቲቱሽን የመንግስት ስም እንዳይጠፋ አይከላከልም። የግለሰቦች ስም እንዳይጠፋ ብቻ ነው የሚከላከሉ መንግስትን መዋቅሩን ወይም አስተዳደርን ብቻ ሳይሆን በመንግስት ስልጣን ላይ ያሉ ግለሰቦችን ይቻላል ማለት እንችላለን። የኢትዮጵያ ህገ መንግስት ይፈቅዳል። የመንግስት ባለስልጣናት በግለሰብነታቸው መልካም ስሜ ወይም መልካም ዝናዬ ጠፋ ብለው መክሰስ ይችላሉ። በግለሰብነት በኃላፊነታቸውስ በኃላፊነታቸው እኮ ለምሳሌ አንድ ባለስልጣን በግሉ ስሙን ካጠፋ በሰራው ስራ ሊሆን ይችላል፣ መንግስት ውስጥ ሆኖ በወሰደው እርምጃ ሊሆን ይችላል ከእርምጃው አልፈህ በሱ በግሉ በሰብአዊ ክብሩ ላይ በስሙ በዝናው ላይ ዘመቻ ብታደርግና ያልሆነ የስም ማጥፋት ድርጊት ብትፈጽም በግል ሰውየው ሊከራከረ ይችላል። ህገ መንግስቱ የማይፈቅደው ምንድን ነው? መንግስት እንደ መንግስት፣ እንደ ተቋም መንግስት ስሙ ይጠፋል ወይም የመንግስት ዝና ወይም የመንግስት ክብር ተነካ ተብሎ ወይም ነካ ተብሎ አንድ ሰው አይጠየቅም። ምክንያቱም ህገ መንግስቱ ያስቀመጣቸው አራት ገደቦች ናቸው። አራቱ ገደብ ውስጥ ይሄ ነገር የለም። የግለሰቦች ዝና ብቻ ነው የሚለው። ሌላው እንዳልኩት የሰዎች ሂውመን ዲግኒቲ የሚባለው የሰብአዊ ክብር አዎ፣ መንካት አይቻልም። እንግዲህ ገደቦች እነዚህ አራት ናቸው። መልካም። ህገ መንግስቱ ከሰጣቸው ገደቦች ውጪ ሌላ ገደብ መጨመር አይቻልም። ህገ መንግስቱን ሳታሻሽል ወይም ሳትቀይር ገደቦችን ልታበዛቸው አልችልም። እነዚህ አራቱ ብቻ ናቸው። ከእነዚህ አንድ ውስጥ ወይም ሁለቱ ወይም አራት ውስጥ ይተላለፍ ነው እንግዲህ ጠቅ የምትጠየቅ መልካም ገደቦችን ጨምሮ ለወንጀል ማነሳሳት የሚለው ጽንሰ ሀሳብ በኢትዮጵያ ሕጎች እንዴት ይታያል? የንግግርና መገናኛ ብዙሀን ነጻነት ከበሬታ እስከምን ድረስ የዳኞችና የጠበቆችንም ኃላፊነት ጨምሮ ሰፋ ላለው ሙያዊ ማብራሪያው ለጊዜው አመሰግናለሁ። ይሄ ችግሩ እስካለ ድረስ መላልሰን የምንጎበኘው ርዕስ ነው። ደግመን እንደምናገኘው ተስፋ አድርጋለሁ። አቶ ሙሉጌታ አረጋዊ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አድማጮች በቀሩን ጥቂት ደቂቃዎች ማጠቃለያ ዜና እናሰማ። ለአምስት ዓመታት ያህል በሶማሊያ የባህር ላይ ዘራፊዎች ታግተው የቆዩት አራት የታይላንድ አሳ አጥማጆች መለቀቃቸው ተሰማ። በሶማሊያ የተባበሩት መንግሥታት ድርጅት ልዩ ተወካይ ኒክላስ ኬይ ዛሬ የታጋቾቹን መለቀቅ አረጋግጠዋል። የናይጄሪያው ፕሬዚደንት ጉድለክ ጆናታን ቀደም ብሎ ይፋ ባልተደረገ ጉዞ የቦኮ ሀራም አመፅ አምባ የሆነውን የሀገሪቱን ሰሜን ምስራቅ ክፍለ ግዛት በትናንትናውለት መጎብኘታቸው ተገለጸ። እስላማዊ መንግስት ብሎ ራሱን የሚጠራው ጽንፈኛ ቡድን ተጨማሪ ግዛቶችን መቆጣጠር ካልቻለ በስተቀር የገቢ ምንጩ እየመነመነ ነው የሚሄደው ሲል የአሸባሪ ቡድኖችን የገቢ ምንጮች ጉዳይ የሚያጠና አንድ የፈረንሳይ ድርጅት ያወጣው አዲስ ጥናት ገለጸ። የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ጂሃዳዊነትን በምንችለው መንገድ ሁሉ እንታገለዋለን ሲሉ ዛቱ። ጂሃዲ ጆን በሚል ቅጽል ስም የሚታወቀውን የእስላማዊ መንግስት ነኝ የሚባለው ቡድን ጨካኝ ጽንፈኛውን ማንነት ግን ለማረጋገጥም ሆነ ለማስተባበል ጠቅላይ ሚኒስትሩ ፈቃደኛ ሳይሆኑ ቀርተዋል። ዓለም አቀፍ እውቅና የተሰጠው ቶብሩክ ከተማ የሰፈረው የሊቢያ መንግስት ካቢኔ ኃላፊ አብደላ አልቲኒ እስላማዊ መንግስት ነኝ ለሚለው ቡድን የሚገቡ የጦር መሳሪያዎችን ለማቆም ዓለም አቀፉ ማህበረሰብ ሊቢያ ጠረፍ ላይ የባህር ኃይል እንዲመድብ ጥሪ መደረጉን አስታወቁ። የተከበራቸው አድማጮች ዝግጅታችን ወደ መጠናቀቁ ነው። ፕሮግራሙን የመራልን ንጉሱ ታምሬ ቴክኒሻኑ ከርቲስ ባይነም ነው በዕለቱ ስርጭት ዋና አዘጋጅ በትዝታ በላቸውና ፕሮግራሙን በመራልን ንጉሱ ታምሬ፣ እንዲሁም በቴክኒክ መሐንዲሱ በከርትስ ባይነምና እኛም ማስተናገድናችሁ ቆንጂታይና እኔም ሰሎሞን አባተ አብራችሁን ስለቆያችሁ ከልብ እያመሰግንን በዚሁ እንሰናበታለን። ደናደሩ የትግርኛ ዝግጅት ይቀጥላል።